በአዲስ አበባ የሚገኙ የአሜሪካ ኤምባሲ የኮንሱለር ኃላፊዎች ዛሬ ይፋ እንዳደረጉት በተለምዶ ዲቪ እየተባለ የሚጠራው የአሜሪካ ዳይቨርሲቲ ቪዛ ሎተሪ ከመስከረም 23 ቀን 2004 እስከ ጥቅምት 25 ቀን 2004 ዓ.ም ድረስ እድሉን ተጠቅመው ወደ አሜሪካ ለመፍለስ ለሚፈልጉ ሁሉ ማመልከቻቸውን እንዲያስገቡ አበክሮ ያስጠነቅቃል። ይህም እንደ አውሮፓ ዘመን አቆጣጠር በ203 ዓ ም የአሜሪካ ዳይቨርሲቲ ቪዛ ሎተሪን እድል ለመጠቀም ለሚፈልጉ ነው። ኤምባሲው ባሰራጨው የጽሑፍ መግለጫ ላይ እንዳስጠነቀቀው ጥቅምት 25 ቀን 204 ዓ ም ከኩለቀን በኋላ የሚገቡ ማመልከቻዎችን እንኳን ተቀባይነት አይኖራቸውም። ዋና ኮንስለሩ ስካት ሬድማን አበክረው እንደገለጹት በሌሎች ሀገሮች እንዳሉ ሁሉ በኢትዮጵያም አንዳንድ ለሚያደርጉት ክፉ ነገር ደንታ የሌላቸው ሰዎች እንደሚገኙና አመልካቾች በእነዚህ ሰዎች እንዳይታለሉ አስጠንቅቀዋል። እነዚህ አታላዮች በኢሜይል ወይም በደብዳቤ አድርገው ለአመልካቾች የዲቪ ሎተሪ እንደደረሳቸውና ሎተሪው በእጃቸው እንዲገባ የተወሰነ ገንዘብ እንዲልኩላቸው ሊጠይቋቸው እንደሚችሉም ጠቁመዋል። ዋና ኮንስለሩ ዲቪ <laughs> it's important that people know that the official DV program is free and that if a person is selected for the diversity visa program, they will not receive a letter from the U.S. government. They will not receive an email. DV the the program is free. The ከዩናይትድ ስቴትስ መንግሥት ምንም ዓይነት ደብዳቤ አያገኝም ወይም አይላክለትም። ኢሜይልም ከአሜሪካ መንግሥት አያገኝም። ማንኛውም ሰው ማድረግ ያለበት ማመልከቻውን ካስገባ በኋላና ለማመልከቻው የተረጋገጠለትን ቁጥር ካገኘ በኋላ የማመልከቻዋን ሁኔታ ወይንም የደረሰበትን ደረጃ በዌብ ሳይቱ መከታተል ብቻ ነው። አመልካቾች ማድረግ ያለባቸው ነገር ቢኖር በኢንተርኔት አድራሻ ዲቪሎትሪ ዶት ስቴት ዶት ኦርግ ገብተው መመዝገቢያ ቅጹን ማግኘት ነው። አመልካቾች ውጤታቸውን ከመቼ ጀምሮ መጠበቅ እንዳለባቸውም ሪድማን ሳይገልጹ አላለፉም። ከግንቦት ወይም ሜይ 1 ቀን 2012 ዓ.ም. ጀምሮ በአውሮፓውያኑ የዘመን አቆጣጠር ማለት ነው። አመልካቾች ሁሉ ለዲቪ መርሃ ግብር መመረጣቸውን ወይም አለመመረጣቸውን ማወቅ ይጀምራሉ። እናም ከዚህ ቀን አንስቶ አመልካቾች ማመልከቻቸው እምን እንደደረሰ መከታተል ይችላሉ። እንደ አውሮፓውያን ዘመን አቆጣጠር፣ በ2011 የአሜሪካ የውጭ ጉዳይ መስሪያ ቤት በዳይቨርሲቲ ቪዛ ሎተሪ መርሃ ግብር ከ12 ሚሊዮን የሚበልጡ ማመልከቻዎችን ተቀብለዋል። ከእነዚህ ውስጥ 55000 ያህል ሰዎች እድሉን አግኝተዋል። ከእነዚህ ውስጥ ደግሞ ወደ 3500 የሚጠጉት ኢትዮጵያውያን ሲሆኑ ይህ ቁጥር በየትኛውም የዓለም ክፍል የሚፈቀደው ከፍተኛው ቁጥር መሆኑንም ኤምባሲው ያወጣው የጽሑፍ መግለጫ ያረጋግጣል። መለስካቸው አመሃ The American Radio cut this